የኮርሱን በሰርቶ ስሪት ውስጥ መዝግበን እሎታል። ይህ ማለት በኮርሱ ውስጥ እኛ ይዘቱን ከመገምገም በስተቀር በነፃ ከመዳሰሶና በማንኛውም ቅደም ተከተል የእርሶ ተሞክሮ እንደ ተማሪዎቹ ተመሳሳይ ይሆናል።